የመናኝ ጉዞ ምዕራፍ ሶስት ከሸክሙ ማረፉ። በበጎ ፈቃድና በአስተርጓሚው ቤት ሲገኝ ክርስቲያንም ለመመለስ በተዘጋጀ ጊዜ ወንጌላዊ ፈገግ ባለፊት ተመለከተውና ሳመው፣ መልካም ጉዞ እንዲሆንለትም መረቀው። ክርስቲያን ተነሳና በፍጥነት ሄደ። ከማንም ሰው ጋር አልተነጋገረም። ማንም ሰው ጥያቄ ቢጠይቀው መልስ አይሰጥም ነበር። የዓለም አዋቂን ምክር ተከትሎ የለቀቀውን መንገድ ለማግኘት ተራመደ። ነገር ግን እግሩን በዚያ መንገድ ላይ እስኪያሳርፍ ድረስ አደጋ እንዳገኘው እንደሚፈራ ሰው ይራመድ ነበር። ስራመድም እግሮቹ ሁል ጊዜ በተከለከለ መንገድ ላይ የሚረግጡ ይመስለው ነበር። ከጥቂት ጊዜ በኋላ ክርስቲያን ወደ በሯ ደረሰ። በበሯም ላይ እንዲህ የሚል ጽሑፍ ተጽፎባት ነበር፣ ደጅ ምቱ ይከፈትላችሁማል። ማቴዎስ ሰባት ሰባት። ክርስቲያንም ከአንድ ጊዜም ሁለት ሁለት ጊዜ እንዲህ ስል አንኳኳ እኔ በደለኛ ቆም ያለው ከበር ለመግባት ጓጉቼ በውስጥ ለመኖር የቤቱ ባለቤት ኃጢአቴን ትቶ አዘንኩል ግባ ብለኝ በሩን ከፍቶ ጠዋትም ሆነ ማታ ከቀን ወደ ቀን አመሰግነዋለሁ አልረሳም ስሙን። በመጨረሻም በጎ ፈቃድ የተባለ አንድ ሰው ወደ በሯ መጣ። ፊቱ ከባድ ነበር። እንዲህም ስል ጠየቀ። ማነ? ከወዴት መጣ? ምን ትፈልጋለህ? ክርስቲያን እኔ አንድ ምስኪን ሸክሜ የከበደብኝ አጢአተኛ ነኝ። የመጣሁት ከጥፋት ከተማ ነው። ከሚመጣው ቁጣ ምልጥ ዘንድ ወደ ጽዮን ተራራ ይሄዳለሁ። ወደዚያ ቦታ የሚወስደው መንገድ በዚች በር እንደሚያልፍ ተነግሮኛል። እርስዎ ጌታዬ እኔን ሊያስገቡኝ ፈቃደኛ እንደሆነ ቢነግሩኝ እወዳለሁ። በጎ ፈቃድ በሙሉ ልቤ ፈቅዳለሁ፣ ብሎ በርቱን ከፈተለት፣ በእጁም አጥብቆ ሳበው። ክርስቲያንም እንዲህ ስል እንዲህ ብሎ ጠየቀ፣ ለምን እንዲህ አጥብቀው ይስቡኛል? ሰውየውም እንዲህ ስል መለሰለት። ከዚህ ቦታ ጥቂት ራቅ ብሎ አንድ ጽኑ ምሽግ ተተክሏል። አለቃው ብኤልዝቡል ነው። እርሱና ወገኖቹ ከዚያ ሆነው ቀስት ይወረውራሉ። እንድ የሚያደርጉት ወደዚህ ደጅ የሚመጡትን ሰዎች ምናልባት ወደ ውስጥ ሳይገቡ ብንገድላቸው ብለው ነው። ክርስቲያንም አለ ደስ ብሎኛል ደግሞም እንቀጠቀጣለሁ። ከገባም በኋላ የቤቱ ጠባቂ እንዲህ ብሎ ጠየቀው፣ ወደዚህ እንድትመጣ ማን መራ? ክርስቲያን ወንጌላዊ ወደዚህ እንዲሄድና በሩንም እንዲመታ መከረኝ፣ ደግሞም ምን ማድረግ እንደሚገባህ እርሳቸው ይነግሩሃል አለኝ። በጎ ፈቃድ የተከፈተ በር ቀርቦልሃል፣ ማንም ሚዘጋው ዘንድ አይችልም። ክርስቲያን አሁን የመከራዬን ጥቅም ለማጨድ እጀምራለሁ። በጎ ፈቃድ ታዲያስ ስለ ምን ብቻህን መጣ? ክርስቲያን እኔ የሚመጣብኝን አደጋ እንዳውቅ እንዳወቀው ከጎረቤቶቼ አንዳቸውም በነሱ ላይ የሚመጣውን አደጋ ስላላወቁ ነው። በጎ ፈቃድ አንተ መሄድህን ያወቁ ሰዎች ነበሩ ወይ? ክርስቲያን ምስቴና ልጆቼ መነሳቴን መጀመሪያ ላይ አይተው እንድመለስ ጠሩኝ። ከጎረቤቶቼ መካከል ጥቂቶቹ ቆመው እንዲመለስ ይጮሁና ይጠሩኝ ነበር እኔ ግን ጆሮዎቼን በጣቶቼ ከድኜ መንገዴን ሄዱ በጎ ፈቃድ ተከትሎ እንድትመለስ የመከረ ማንም የለም ክርስቲያን እንብተኛና ወላዋይ ሁለቱም እንዲህ አድርገው ነበር ነገር ግን እንዳልሆነላቸው ባዩ ጊዜ እንብተኛ እየተሳደበ ተመለሰ ወላዋይ ግን ከእኔ ጋር ጥቂት መንገድ መጣ በጎ ፈቃድ ታዲያ እስከዚህ ድረስ ለምን አልመጣ? ክርስቲያን ተስፋ የሚያሳጣ ረግረግ እስኪ ደርስ ድረስ አንድ ላይ መጣን። በድንገት ግን ሁለታችንም ከረግረግ ውስጥ ወደቅን። ከዚያ በኋላ ጎረቤቴ ወላዋ ተስፋ ቆርጦ ጉዞውን ሊቀጥል አልደፈረም። ወደ ቤቱ በሚቀርበው በኩል ከረግረጉ ወጥቶ እንደኔ ከሁሉ የላቀችውን አገር ብቻ እንትወርሳለ ብሎ መንገዱን ሄደ። እኔም መንገዴን ወደፊት ቀጠሉ። እርሱ የእምቢተኛውን መንገድ ተከትሎ ሲሄድ እኔ ወደዚህች በር መጣሁ። በጎ ፈቃድ አይ ይህ ምስኪን ሰው ሰማያዊ ክብር እንዲያገኝ ጥቂት መከራን ለምን አልታገሰም? ሰማያዊ ክብርን ይህን ያህል ትንሽ አድርጎ ቆጥሮት ኖሯልን? ክርስቲያን ስለ ወላዋይ እውነቱን ተናግር ያለሁ፣ ስለ ራሴም እውነቱን ብናገር ከእርሱ በጣም የሚሻል መሆኔ አይታየኝም። እውነት ነው። እንደሱ ወደ ቤት እሱ ወደ ቤት ተመለሰ። እኔ ግን ከአንድ ካቷዊ ዓለም አዋቂ ከተባለ ሰው ስጋዊ ትምህርቱን ተቀብዬ መንገዴን ለቅቄ ወደ ሞት መንገድ ሄድው። በጎ ፈቃድ እረ፣ እሱም ካገኘህ በኋላ ከአቶ ህገኛ እጅ እረፍትን እንድትሻ ይመክርህ እንደነበር ይመስለኛል። ሁለቱም የወጣላቸው አታላዮች ናቸው። ግን ምክሩን ተቀበልህ ወይ? ክርስቲያን አሁን የደፈሩትን ያህል ምክሩን ተቀብዬ አቶ ህገኛን ለመፈለግ ሄዱ። ነገር ግን ከቤቱ አጠገብ የቆመው ተራራ በራሴ ላይ የሚወድቅ ስለመሰለኝ መቆም ግድ ሆነብኝ። በጎ ፈቃድ ያ ተራራ ብዙዎችን ሰዎች ጋድሏል። ከእንግዲህም ወዲህ ብዙዎችን ሰዎች መሞቻ ይሆናል። አንተ ሳትጨፈለቅ በደህና ማምለጥህ ደህና ነገር ነው ክርስቲያን። በደመከመ መንፈስ ውስጥ ተውጬ ሳሰላስል ወንጌላዊ በድንገት ወደ እኔ ባይመጣ ኖሮ ምን እንደምሆን አላውቅም ነበር። እርሱ እንደ ገና ወደ እኔ መምጣቱ ይህ የእግዚአብሔር ምህረት ነው። ይህ ባይሆን ኖሮ ከቶ ከዚህ ለመድረስ ባልቻልሁም ነበር። አሁን ግን እነሆ መጥቻለሁ። ከእርሶም ከጌታዬ ጋር ቆሜ ከመነጋገር ይልቅ በዚህ ተራራ ተጨፍልቄ መሞት የሚገባኝ ሰው ነኝ። ነገር ግን ከዚህ እንዲገባ የተቀበሉው በመሆኔ ለእኔ እንዴት ያለ ታላቅ ጸጋ ነው። በጎ ፈቃድ ሰዎች ከዚህ ሳይመጡ በፊት በጣም ክፉ ክፋተኞች ኖረው ቢሆን እንኳ ከዚህ ከደረሱ እኛ እንቃወማቸውም። ማንም ከቶ ከዚህ ከደረሰ ወደ ውጭ አይወጣል፣ አይጣልም። ዮሐንስ 636። ስለዚህ የተወደድ ክርስቲያኖ፣ የተከተለኝ እኔ ስለ መንገድህ አስተምርሃለሁ። ወደፊት ተመልከት። ይህችን ጥበብ መንገድ ታያለህን? ጠባብ መንገድ ታያለህን? ልትሄድባት የሚገባን መንገድ እሷ እርሷ ናት። ጠላላቅ አባቶች ነቢያት፣ ክርስቶስና አዋሪያቱም የተሰቃየዋት የቀይ የሷት መንገድ እርሷ ናት። እንደ ተገተረ ገመድ ቀጥተኛ ናት። ልትሄድባት የሚገባ መንገድም ይች ናት። ክርስቲያን እንግዳ የሆነ ሰው ልሳሳትባቸው የሚችል ጠመዝማዛዎችና ዘወርዋራዎች የሆኑ መንገዶች የሉም። እኔ በጎ ፈቃድ፣ አሁን ወደዚህ መንገድ የሚገቡ ብዙዎች መንገዶች አሉ። እነሱም ጠመዝማዛና ሰፊ ናቸው። ቅን የሆነችው መንገድ ብቻ ትክክለኛና ጠባብ ናት። በዚህች ምልክት ከሚያሳስቱ መንገዶች ልትለየው ትችላለህ። ማቴዎስ 7 14። እኔም በህልሜ እንዳየው ክርስቲያን ሰውየውን እንዲህ ብሎ ጠየቀው፣ ሸክመን እንድጥለው ልትረዳኝ ትችልምኔ? እስካሁን ድረስ ከሸክሜ አልተገላገሉ ያለ እርዳታ ምንም ላወርደው አልቻልኩም። በጎ ፈቃድ እንዲህ ስል መለሰለት፣ ከሸክምህ ወደምትገላገልበት ስፍራ እስክትደርስ ድረስ ታግሰ ተሸከመው። ከዚያ ስትደርስ ሸክምህ አውቆ ይወድቃል። ከዚህ በኋላ ክርስቲያን ወገቡን ታጠቀ። ጉዞውንም ለመቀጠል መዘጋጀት ጀመረ። በጎ ፈቃድም አለው፣ ከዚህች በር ጥቂት መንገድ ከሄደ በኋላ ወደ አስተርጓሚ ቤት ትደርሳለ። በሩን ምታና ግባ። ከዚያ ድንቅ ነገሮችን ታያለ። ክርስቲያንም ወዳጁን ተሰናበተው፣ ወዳጁም መልካም መንገድ እንዲሆንለት መረቀው። ክርስቲያን ወደ አስተርጓሚው ቤት እስኪደርስ ድረስ መንገዱን ቀጠለ። ከዚያ ሲደርስ እየደጋገመ በሩን መጣ። በመጨረሻም አንድ ሰው ወደ በሩ መጣና እንዲህ ሲል ጠየቀ፣ ማነ? ክርስቲያን እኔ አንድ መንገደኛ ነኝ። ለደህንነቴ ወደዚህ ስፍራ መጥቻለሁ። ለዚህ ስፍራ ባለቤት ወዳጁ የሆነ አንድ ሰው ወደዚህ እንዲመጣ መከረኝ ከቤቱ ባለቤት ጋር ለመነጋገር እፈልጋለሁ። ሰውየውም የቤቱን ባለቤት ጠራው። ባለቤቱም ከጥቂት ጊዜ በኋላ ወደ ክርስቲያን መጥቶ ምን ትሻለ ስል ጠየቀው። ክርስቲያን ጌታ ሆይ እኔ ከጥፋት ከተማ የመጣው ሰው ነኝ። የሚሄደው ወደ ጽዮን ተራራ ነው ወደዚያች መንገድ በሚያስገባ ቦታ ስደርስ በበሮ አጠገብ የቆም የሚቆመው ሰው እንዲህ ስል መከረኝ። ከእሳቸው ዘንድ ብትደርስ ለመንገድ የሚረዱ ድንቅ ነገሮችን ያሳዩሃል። አስተርጓሚ ግባ፣ እኔ የሚጠቅምህን አሳይሃለሁ። የዚያን ጊዜ አገልጋዩን ፋና እንዲያበራ አዘዘው። ክርስቲያንንም ተከተለኝ፣ አለው። ወደ አንድ የተለየ ክፍልም አስገባውና አገልጋዩን አንድ በር እንዲከፍት አዘዘው። ይህም ከተደረገ በኋላ ክርስቲያን የአንድ ሰው ስዕል ከግድግዳ ላይ ተሰቅሎ አየ። በስዕሉ ላይ የሚታየው ሰው ፊቱ ከበድ ያለ ነበር። አይኖቹ ወደ ሰማይ አሸቅበው ይመለከቱ ነበር። መጽሐፍት ሁሉ የሚበልጠውን መጽሐፍ በእጁ ይዞ ነበር። የእውነት ሕግም በከንፈሮቹ ላይ ተጽፏል። ዓለም ባስተኋላው ነበር ከአቋቋሙ ተግቶ ሰውን የሚመክር ይመስላል። የወርቅም ዘውድ ከራሱ ላይ ተደፍቷል። በዚያን ጊዜ ክርስቲያን አለ የዚህ ምስጢሩ ምንድን ነው፣ አስተርጓሚ? በዚህ ስዕል የምታየው ሰው ከሺህ አንድ ነው። ኢዮብ ሰላሳ ሶስት ሀያ ሶስት በመጣጣር ልጆችን ሊወልድ ይችላል። ከወለደቻቸውም በኋላ የሚያስፈልጋቸውን ምግብ ይሰጣቸዋል። አንደኛ ቆሮንቶስ አራት አስራ አምስት ገላትያ አራት አስራ ዘጠኝ አይኖቹን ወደ ሰማይ አሸቅቦ ማየቱ ከመጽሐፍት ሁሉ የሚበልጠውን መጽሐፍ በእጁ መያዙ፣ የእውነትም ምግብ በከንፈሮቹ ላይ ተጽፎ መታየቱ አንተ ይህንን የሚቀጥለውን እንድታውቅ ነው። የእርሱ ስራ የተሰወሩትን ነገሮች ማወቅና እነዚህንም ነገሮች ለኃጢአተኞች መግለጽ ነው። እንደምታየው ሰዎችን የሚመክር መስሎ መቆሟል፣ ዓለምም በኋላው የተጣለ መስሎ፣ ደግሞም ዘውድ ከራሱ ላይ ተደፍቶ የምታይ አንተ ይህንን የሚቀጥለውን ነገር እንድታውቅ ነው። ይህ ሰው አሁን የሆኑትን ነገሮች ከሞያ አይቆጥራቸውም። ይህም ጌታውን ለማገልገል ካለው ፍቅር የተነሳ በሚመጣው ዓለም የዘላለም ብፅዕና እንደሚከፈለው እርግጠኛ ነው። አስተርጓሚም ቀጥሎ አለ፣ ይህንን ስዕል አስቀድሜ ለአንተ ያሳየሁበት ምክንያት ይህ ነው። አንተ የምትሄድበት ቤት ባለቤቱ በመንገድ ላይ ምናልባት በሚያጋጥሙ አስቸጋሪ ቦታዎች ሁሉ መሪ እንደሆን ስልጣን የተሰጠው ለዚህ ሰው ብቻ ነው። ድንገት አንዳንድ ሰዎች በትክክለኛ መንገድ ላይ የሚመሩ አስመስለው ወደ ሞት በሚያደርሰው መንገድ ላይ እንዳይመሩ ያሳየውን ነገር ሁሉ ተጠንቀቅበት። ያየውን ሁሉ በልብ ውስጥ ደህና አድርገ ጠብቀው። ከዚያ በኋላ አስተርጓሚ ክርስቲያንን በእጁ ይዞት ወደ አንድ ትልቅ የእንግዳ መቀበያ ቤት ወሰደው። ይህ ክፍል ከቶ ካለመጠረጉ የተነሳ አቧራ ሞልቶበት ነበር። አስተርጓሚም ክፍሉን ለጥቂት ጊዜ ከተመለከተ በኋላ አንድ ሰው ጠርቶ እንዲጠርግ አዘዘው። ሰውየውም መጥረግ እንደጀመረ አቧራው በብዙ ስለበነነ ክርስቲያን ታፍኖ ልሞት ጥቂት ቀረው። አንዲት ቆንጆ በቅርብ ቁማ ነበር። አስተርጓሚም ጠራትና እንዲህ አላት፣ ዋምጭና በክፍሉ ውስጥ አርከፍክፍበት። ይህንንም ካደረገች በኋላ ቤቱ ደህና ሆኖ ተጠረገ፣ ንጹህም ሆነ። ክርስቲያንም አለ የዚህ ምስጢሩ ምንድን ነው? አስተርጓሚ እንዲህ ስልመለሰለት፣ ይህ ክፍል ጣፋጭ በሆነው በወንጌል ጸጋ ከቶ ያልተቀደሰ የሰውን ልብ ይመስላል። አቧራው የሰው የሆኑ ለንተና ያረከሰው ከጥቂት ከጥንት የተወረሰ አጢአትና ውስጣዊ ርኩሰት ነው። መጀመሪያ መጥረግ የጀመረችው ኦሪት ናት። ዋምጥታ በክፍሉ ውስጥ ያርከፈከፈችበት ቆንጆ ያርከፈከፈችበት ቆንጆ ወንጌል ናት። የመጀመሪያ ሰው መጥረግ እንደጀመረ ትቢያ መብነኑ አንተ ልትሞት ጥቂት እንደ እስኪ ቀረ ድረስ በአቧራ መታፈንህ ከዚህም የተነሳ ሰውዬው ክፍሉን ለመጥረግ አለመቻሉ አንተ ይህን የሚቀጥለውን እንድታውቅ ነው ኦሪት ወይም በስራው ልብን ከአጢአት አያነጻም። አጢአትን ይገልጻል፤ ደግሞም ይከለክላል። ነገር ግን ድል ለመንሻና ለመጨቆኛ የሚሆን ኃይል አይሰጥም። አጢአትን ያነቀዋል፣ ብርታት ይሰጠዋል፣ በነፍስም ውስጥ ያበዛዋል። ሮሜ አምስት ሃያ ስድስት ሰባት እስከ አስራ አንድ አንደኛ ቆሮንቶስ አስራ አምስት ሀምሳ ስድስት ከዚያ ቀጥሎ፣ ቆንጆይቱ በክፍሉ ውስጥ ውሃ ካርከፈከፈችበት በኋላ በሰላም እንደ ተጠረገ አየ። ይህ መደረጉ አንተ ይህን የምትቀጥለውን እንድታውቅ ነው። በወለሉ ላይ ውሃ በሚ በማርከፍከፍ ቆንጆይቱ አቧራውን ጸጥ እንዳደረገችው ሁሉ ወንጌልም ጣፋጭና ክቡር በሆኑት ስሜቶች ወደ ልብ ስገባ አጢአትህን ያጠፋዋል፣ ደግሞም ይገዛዋል። ነፍስ ከወንጌል በሚሆን ሃይማኖት ንጹህ ትሆናለች። ስለዚህም ለምስጋና ንጉሥ የምትገባ መኖሪያ የተዘጋጀች ትሆናለች። ዮሐንስ አስራ 3 ኤፌሶን 6 5 26 የሐዋርያ ሥራ 15 9 ሮሜ 16 25 ዮሐንስ 15 13 እኔም በሕልሜ እንዳየው ስተርጓሚ ክርስቲያንን በእጁ ይዞት ወደ አንዲት ክፍል ወሰደው። በዚህች ክፍል ውስጥ ሁለት ልጆች የየራሳቸውን ወንበር ይዘው ተቀምጠው ነበር። የታላቁም የታላቅየውም ስም ችኩል ነበር። የታናሹ ስም ትዕግስት ነበር። ችኩል ያልሰከነ መስሎ ስታይ፣ ትዕግስት ጸጥ ብሎ ተቀምጦ ነበር። ክርስቲያንም እንዲህ ስል ጠየቀ። ችኩል ያልተደሰተበት ምክንያት ምንድን ነው? አስተርጓሚ መለሰ። የሁለቱ ሞግዚት የሆነ አንድ ሰው አለ። ይህ ሞግዚት የከበረ መዝገቡን እስከሚቀጥለው ዓመት መጀመሪያ ድረስ እንዲጠብቅ ይፈቅዳል። ችኩል ግን ሁሉንም አሁን ለማግኘት ይፈልጋል። ትዕግስት ለመቆየት ፈቃደኛ ነው። እኔም ሲመለከት አንድ ሰው ለችኩል አንድ ከረጢት ሙሉ ገንዘብ ይዞለት መጣና ከችኩል እግር ስር ዘረገፈው። ችኩልም ሀብቱን አቅፎ ተደሰተ፣ በትዕግስትም ላይ ሳቀበት። ከጥቂት ጊዜ በኋላ ግን ሁሉን በተነና አጥፍቶ ከቡትቶ ባስተቀር ምንም እንዳልቀረው አየሁ። የዚያን ጊዜ ክርስቲያን አስተርጓሚውን አለው፣ እባኮን ይህንን ሰፋ አድርገው ይግለጹልኝ። አስተርጓሚም አለ እነዚህ ሁለት ወጣቶች ምሳሌዎች ናቸው። ችኩል የዚህ ዓለም ሰዎች ምሳሌ ነው። ትዕግስት ደግሞ የሚመጣው ዓለም ሰዎች ምሳሌ ነው። ከዚህ እንደምታየው ችኩል ሁሉንም አሁን በዚች ዓመት ማለት በዚች ዓለም ለማግኘት ይፈልጋል። የዚህ ዓለም ሰዎች ሁሉ እንዲህ ናቸው። መልካሙን ነገር ሁሉ አሁን ካላገኘን ይላሉ ከመልካሙ ነገር ያላቸውን ድርሻ እስከሚቀጥለው አመት ድረስ ማለት እስከሚመጣው ዓለም ድረስ ለመጠበቅ አይችሉ። በሜዳ ካሉት ከሁለት ቆንጆች ቆቆች በእጅ ያለች አንዲት ቆቅ ትበልጣለች የሚባለው ተረት አለ። ደግሞም በሚመጣው ዓለም ውስጥ ስላሉት መልካምም ነገሮች የሚመሰክሩ ቅዱሳን ምስክሮች አሉ። የዚህ ዓለም ሰዎች ግን ለቅዱሳን ምስክሮች ከመታዘዝ ፈንታ ለዚህ ተረታ አብልጠው ይታዘዛሉ። ዳሩ ግን ችኩል ሁሉን በትኖ ካጠፋ በኋላ ከጨርቃጨርቅ ጨርቅ በስተቀር ምንም እንዳልቀረው አየ። በዚህ ዓለም መጨረሻ እንደ ችኩል ያሉት ሰዎች ደግሞ እንዲሁ ይሆናሉ። ክርስቲያን አሁን አሁን ትዕግስት በብዙ ከሁሉ የበለጠውን ጥበብ እንደያዘ ተረዳሁት። እንዴት ቢባል፣ አንደኛ ከሁሉ የሚበልጠውን ሀብት በተስፋ ይጠብቀዋል። ሁለተኛ ችኩል ከጨርቃ ጨርቅ ባስተቀር ሁሉንም ሲያጣ፣ ትዕግስት ግን የሀብቱን ብጽዕና ያገኛል።